ወደ ቀዳሚው ዓለም አቀፉ የፍልሰት ድርጅት አይኦኤም የመን ውስጥ በተፈጠረው አለመረጋጋት ሳቢያ በአደጋ ላይ የሚገኙ ኢትዮጵያውያንን ወደ ሀገራቸው ለመመለስ የጀመረውን ጥረት በመቀጠል በሁለተኛው ዙር በረራ ነገ እኩለቀን አካባቢ ሁለት መቶ ሰባ አምስት ኢትዮጵያውያንን እንደሚመልስ ተገልጿል። አይኦኤም ከትናንት በስቲያ ባወጣው የፕሬስ መግለጫ በየመንና በሳውዲ አረቢያ አዋሳኝ አካባቢዎች ላይ ከ አንድ ሺ ዘጠኝ መቶ በላይ ኢትዮጵያውያን መንቀሳቀሻ አጥተው ተጠምደው እንደሚገኙ አስታውቋል። ሰሎሞን አባተ አንድ የድርጅቱን ኃላፊ አነጋግሮ ዝርዝሩን ለዕለቱ አብይ ርዕስ አሰናድቷል። ዓለም አቀፉ የፍልሰት ድርጅት ሰሞኑን ባካሄደው የመመለሱ ስራ የመጀመሪያ በረራ ሁለት መቶ ሰባ አምስት ኢትዮጵያውያንን ከየመኗ ሆደይዳ አዲስ አበባ ድርሷል። ከእነዚያ ውስጥ አንድ መቶ አስራ አምስቱ ህጻናትና፣ ታዳጊዎች ሰላሳ አራቱ ሴቶች ናቸው። አይኦኤም ጊዜያዊ ማሸጋገሪያ አዲስ አበባ ላይ ያቋቋመ ሲሆን ከተመላሾቹ መካከል በጥይት የተመቱ የሥነ ልቦና ድጋፍና ሌላም ሕክምና የሚያስፈልጋቸው አገልግሎት እንዲያገኙ መደረጉን ድርጅቱ አስታውቋል። አይኦኤም ይህንን የመመለስ ሥራውን የጀመረው ባለፈው ህዳር ቢሆንም የመን ውስጥ በተፈጠረው የጸጥታና ባጋጠመውም የገንዘብ እጥረት ምክንያት ለተወሰነ ጊዜ መቋረጡን በኋላም እንቅስቃሴውን ቀጥሎ በቀጣዮቹ ሁለት ሳምንታትም ተጨማሪ ስድስት የመመለስ በረራዎችን እንደሚያደርግ አመልክቷል። ወደ አዲስ አበባ ደውዬ የአይኦኤምን መደበኛ ያልሆነ ፍልሰትና በሰዎች የመነገድ ወንጀል መከላከል ፕሮግራሞች አስተባባሪ አቶ ታገል ሰሎሞንን ማምሻውን አግኝቼ ነበር። ለመሆኑ እነዚህ ኢትዮጵያውያን ሲመለሱ በሙሉ ፈቃደኝነት ነው? አቶ ታገል ይመልሳሉ። በዋናነት የአይኦኤም አንዱ መርህ ወደ ሀገር የመመለስና የማቋቋሙ ስራ ሙሉ ለሙሉ በፈቃደኝነት ላይ የተመሰረተ ነው። በእነሱም ጥያቄ ነው። በዋናነት አይኦኤም ለብዙ አመታት የሚሰራውም ስራ ስለነበረ አይኦኤም ጋር መጥተው መጀመሪያው እንደሱ ናቸው። ጥያቄውን እያቀረቡ ያሉት በተጨማሪ የኢትዮጵያ መንግስትም እንደዛው ከአይሆን ጋር አብሮ ለመስራት እያደረገ ባለው ጥረት ለኢትዮጵያውያኑ የመላሉ ኢትዮጵያውያን ይሄ ድጋፍ ኤክስቴን ሊደረግላቸው በተደረገው ጥያቄ መሰረት ነው። ሌሎች ደግሞ በስድስት ተከታታይ ዙሮች በሁለት ሳምንት ውስጥ እንደምታወጡ ተናግራችኋልና ምን ያህል ሰው ይሆናል? በአጠቃላይ በሁለቱ ሳምንት መጨረሻ ላይ ወደ ሀገሩ የሚመለሰው አሁን የታቀደው ከአንድ ሺህ አምስት መቶ በላይ ነው። እስካሁን ድረስ ከሚያዚያ አጋማሽ ጀምሮ በአጠቃላይ ሁለት ኢትዮጵያውያን እንዲመለሱ አድርገናል። እንግዲህ በቀጣይ ሁለት ሳምንትም ነገን ጨምሮ ከአንድ ሺ አምስት መቶ በላይ ኢትዮጵያውያንን እንመልሳለን ብለን ተስፋ እናደርጋለን። የመን ውስጥ ችግር ላይ የሚገኙት ኢትዮጵያውያን ወደ ሳዑዲ አረቢያ ድንበር መዝለቅ በሚፈልጉበት ጊዜ የወሰን ሽግግሩ ጥብቅ በመሆኑ ሳቢያ የበረታ ችግር ላይ መንቀሳቀሻ አጥተው በረሃ ላይ የሚወድቃሉ ይላል የሰሞኑ የአይኦኤም ጋዜጣዊ ማስታወሻ። ለመሆኑ ከዚህ የድንበር ሽግግር ሁኔታና የፍልሰተኞቹ ችግር ጋር በተያያዘ አይኦኤም ከሳዑዲ መንግሥት ጋር ለመነጋገር ያደረገው ጥረት ይኖር ይሆን እንዴ? አቶ ታገል ሰሎሞን፣ የሚታወቀው ነገር እነዚህ ሰዎች በዋናነት ሳዑዲ አረቢያ ለመግባት ነው ከሀገር ነው የሚወጡት። መዳረሻቸው የመን አይደለም። የመን መተላለፊያ ሀገር ነው። ባለፉት ብዙ ዓመታት ወደ የመን ለመግባት ሲሞክሩት ኢትዮጵያውያን ብቻ ሳይሆን ሌሎችም ሀገር ዜጎች ሶማሌዎችን ጨምሮ ቁጥሩ እየበዛ ስለመጣ ነው የሳውዲ መንግስት የድንበር ቁጥጥሩን አጥብቆ ያለው። አሁን ጦርነት መሸሻቸው ብቻ ሳይሆን ሲጀመርም ስራ ፍለጋ ነው ሳውዲ አረቢያ መግባት የፈለጉት እና እነዚህ ሰዎች ድንበር ላይ ያሉት አሁን የሳውዲ እና የየመን ድንበር ላይ ያሉበትን ምክንያት ያ ቁጥጥር ከፍተኛ ስለሆነ እና ምንም ቀዳዳ ማግኘት ስላልቻሉ ነው ወደዛ ለመውጣት። እኛ ከሳውዲ መንግስት ጋር ያደረግነው ምንም አይነት ቀጥታ ግንኙነት እና ጥረት አልነበረም። ምክንያቱም እነዚህ ሰዎች መደበኛ ፍልሰት ውስጥ አይደለም ያሉት። የመን ባለው ሁኔታ ግን አሁን አገሪቷ የተረጋጋች አይደለችም። ግን ቢያንስ እነሱ ያሉበት አካባቢ ይሄ ሰሜን ምስራቃዊው የመን ሀረድ የሚባለው አካባቢ ቢያንስ ማህበረሰቡ፣ ሰዎቹ ያሉበት ሁኔታ ተገንዝቦ እንደው የከፋ ጉዳት እንዳይስባቸው ጥበቃ እንዲያደርግላቸው ማህበረሰቡ እንዲገነዘብ የአድቮኬሲ ስራ ይሰራል። ሰላማዊ ሰዎች ሁልጊዜ ከጦርነት ሁኔታዎች፣ ከተፈጥሮ አደጋዎች ይሸሻሉ፣ ይፈልሳሉ፣ ወደ ሌላ ግዛቶች ይሸጋገራሉ። እነሱ የሚተዳደሩበት ወይም እነሱ የሚስተናገዱበት አለም አቀፍ ስምምነቶችና ህግጋት አሉ። እነዛ ሰዎች ለምንም ጉዳይ ወደ የመን ይሄዱ። አሁን የመን ውስጥ በተፈጠረው ሁኔታ ግን የመናውያንን ራሳቸውን ጨምሮ ከአካባቢያቸው እየተፈናቀሉ ሊሄዱ ይችላሉ፣ ሊሸሹ ይችላሉ፣ ድንበር እያቋረጡ ወደ ሌላ ግዛቶች ሊገቡ ይችላሉ። በጥይት ነው መመለስ ያለባቸው እንዴ? በእውነት ያ ድርጊት መሆን የለበትም። የትኛውም የዓለም አቀፍ ህግ እነዛ ሰዎች በጥይት እንዲዳኙ አይፈቅድም። ይልቁንም የሚቻለውን ሁሉ እንክብካቤ መንግስታት፣ አገራት እንዲያደርጉላቸው ነው የሚጠይቅ ያሉት የዓለም አቀፍ የፍልሰት ህጎች። ይሄ አካባቢ ለመንግስት ቁጥጥር የሚያስቸግር እንደመሆኑና ይህንን መንግስት የራሱ የውስጥ ችግሮች አሉበት ያለው አመጽ ያለው አለመረጋጋት፣ ለዛ አካባቢ የሚሰጠው ትኩረት እንብዛም መሆኑ ይህንንም አጋጣሚ ደግሞ እነዚህ ህገወጥ አዘዋዋሪ ሰዎች በከፍተኛ ሁኔታ እየተጠቀሙበት ነው። ምክንያቱም ትኩረት የሚሰጠው አካባቢ እንዳለ መሆኑ ይህን አጋጣሚ ተጠቅመው ከወጥረው በተለየ መልኩ ሰዎቹን እነዚህ በተለይ ኢትዮጵያውያኑን ከፍተኛ ጥቃት እያደረሱባቸው ነው። አይኦኤም የገንዘብ ችግር እንደገጠመው ጠቁሞ ነበር። ለመሆኑ የዚህ ችግር ስፋት ምን ያህል ይሆን? እንዴትስ ይፈቱታል? አቶ ታገል ይሄ ስራ በጣም ውድ ነው። በፊት በሰና በኩል ተደርጎ መደበኛ የሆኑ የሲቪል አቪዬሽን አውሮፕላኖችን ፍላይቶችን ነበር የምንጠቀመው። አሁን ግን እነዚህን ዜጎች ወደ ሰና ማምጣቱ ራሱ አስቸጋሪ ሆኖ ስለተገኘ እዛው አሁን ላሉበት አካባቢ ሀረድ ነው የሚባለው ቅርበት ያለው የአውሮፕላን ማራፊያ ወደ ሄዳ የሚባለው ቦታ ላይ ነው። ከዛ እንግዲህ የአውሮፕላኖች አስተር እየተደረጉ ነው የምናመጣው። ይሄ በጣም ውድ ኦፕሬሽን ነው። በተጨማሪ ሕፃናትም አሉ እዚህ ውስጥ እንግዲህ እነሱ ከአዋቂዎቹ በተለየ በጥንቃቄ ወላጆቻቸው ወይም ጠባቂዎቻቸው የት እንዳሉ ቀድመን አውቀን በያሉበት ቦታ እነዚህ ልጆች መቀበል የሚችሉ መሆኑን ማረጋግጠን ነው ወደ እነሱ ጋር እናገናኛቸው እና እነሱን ከመጣን በኋላም እዚህ አዲስ አበባ ላይ ጊዜያዊ መጠለያ ፈጥረን ምግባቸውን፣ አንዳንዶቹ ህክምና የሚፈልጉ ናቸው። በአጠቃላይ የሚሰራው ስራ ውድ ነው እና ሁሌም በቂ የሆነ የገንዘብ ድጋፍ የለም። በተለይ በኪነት እነሱን የማቋቋሙ ስራ ትንሽ ከባድ እንደሆነ የተገኘው፣ ነገር ግን ጥረት እያደረግን ነው። ያሉ የአጋራትና የፋይናንስ ምንጮችን እየሞከን ነው መንግስት ጋር በመሆን እነዚህ ሰዎች በዘላቂነት ለማደራጀት እና ለማቋቋም ምን ታደርጉላቸዋላችሁ? በተጨባጭ በአሁኑ ጊዜ ያለው ከመጠናቸው በኋላ ቅድም አንተም እንደጠቀስከው ትሪት የተመጡ ሰዎችን በተለያየ ምክንያት ቆስሮ የሚመጡም አሉ ለነዛ ሕክምና እናደርጋለን። ለአንድም ቀን ቢሆን አሳድረናቸው ምግብ እናቀርብላቸዋለን። ከዛ ወደ የቤታቸው ድረስ የሚያደርሳቸው የትራንስፖርት ገንዘብ እንሰጣቸዋለን። እንደው በዘላቂነት እንኳ ባያቋቁማቸው መጠነኛ ያኖች ለኪሳቸው የምትሆን ገንዘብ ሰጥተን ነው የምንሸኛቸው። ህጻናቱም ግን ራሳችን ሄደን ነው ከወላጆቻቸው ጋር የምናገናኘው። ለእነሱም ቢሆን ለጊዜው የምናደርገው እንግዲህ ቢያንስ ከወላጆች እንዲገናኙ ነው። ይህንን ዓለም አቀፉ የሕጻናት መርጃ ድርጅት ነው እያገ ነው ያለው። የህጻናትን ጉዳይ ከእነሱ ጋር እንግዲህ ተባብረን እየሰራ ነው። የዘንድሮው የአውሮፓውያኑ ዓመት ከባተ ወዲህ ባለፉት ስድስት ወራት ብቻ ሀያ ስምንት ሺህ አንድ መቶ ሰባ ዘጠኝ ኢትዮጵያውያን ህገ ወጥ በሆነ መንገድ የመን ውስጥ መግባታቸውን አይኦኤም ገልጿል። አጠቃላዩን የህገ ወጥ ሽግግርና የሰው ንግድን መቆጣጠርን በተመለከተ ዘላቂ መፍትሄ ማግኘት በሚቻልባቸው ሁኔታዎች ላይ ለመነጋገር በመጪው ወር አጋማሽ አካባቢ ኢትዮጵያ ውስጥ አንድ ዓለም አቀፍ ስብሰባ እንደሚደረግ የአይኦኤም የፕሮግራም አስተባባሪ አቶ ታገል ሰሎሞን ገልጸዋል ተቀምጠዋል። ከባሕረ ከባህረ ሰላጤው ሀገሮች ትብብር ድርጅት ጋርም ምክክር እንደሚደረግ ጠቁመዋል።